የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር ወደ ጁባ ለመመለስ መዘጋጀታቸውን አስታውቀዋል። አርብ መጋቢት 26 ቀን 28 ዓ ም ከኬንያው ፕሬዝዳንት እሁሩ ኬንያታ ጋር የተገናኙት ሪክ ማቻር አገራችንን ለማሳደግና መልሶ ለመገንባት የተጣለብኝን ኃላፊነት ለመቀበል ተመልሼ ለመሄድ ተሰናድቻለሁ ሲሉ ተናግረዋል። ምክትል ፕሬዝዳንቱ ወደ ጁባ ከመጓዛቸው በፊት አስቀድመው 25 የጦር ጄኔራሎችን ልከው ነበር። የጦር ጄኔራሎቹ ከዋና ከተማዋ ጁባ መድረሳቸውን ያረጋ የተረጋገጡት የደቡብ ሱዳን መንግስት ቃል አቀባይ ሚካኤል ማኩይ፣ እርምጃው ለሰባት ወራት የተገተረው የሰላም ስምምነት ትግበራ ላቅ ያለ ሚና ይኖረዋል ሲሉም ተናግረዋል። ሬክ ማቻር ወደ ጁባ ለመጓዝ ካስቀመጧቸው ቅድመ ሁኔታዎች መካከል ወደ ሦስት ሺህ የሚጠጉ ወታደሮቻቸውና ፖሊስ በዋና ከተማዋ ሲሰማራ እንዲሁም ተጨማሪ አንድ ሺህ ሁለት መቶ ፖሊሶች በቦር ማላካል፣ እና ቤንቱ ሲዘምቱ ብቻ መሆኑን አስታውቀው ነበር። ደቡብ ሱዳናውያኑ የአገራቸውንና የህዝባቸውን ምስቅልቅል ለመፍታትም ይሁን ለይስሙላ yeah በምስራቅ አፍሪካ የልማት በይነ መንግስታት አደራዳሪነት በተረቀቀው የሰላም ስምምነት ትግበራ ሂደትን እየተከተሉ ነው። ደቡብ ሱዳን ከ800 በላይ የጦር ጄኔራሎች ሳይኖሯት አይቀርም የሚሉት የኢትዮጵያ የውጭ ግንኙነትና ስልታዊ ጥናት ማዕከል የፖለቲካ ተንታኝ አቶ አበበ አይነቴ የስልጣን ፉክክሩ በወታደራዊ አስተሳሰብ የተቃኘ መሆኑ ለሰላም ስምምነቱ ተግባራዊነት እንቅፋት መፍጠሩን ይተቻሉ። የጄኔራሎቹ ሚና በደቡብ ሱዳን ውስጥ የጎላ ነው። በዚህ ምክንያት እንደ መንግስት ተቋማዊ ገንብቶ ሀገርን የመምላት ኃላፊነት ለመድረስ መንገራገጭ እና ወጣ ገባነቱም የኖረው ከዚህ አንጻር ነው እና ወታደር ስትሆን ሁልጊዜ አሸናፊነትን ነው የምታየው። የበላይና የበታች የሚባል አስተሳሰብ ነው ያለው። ግን ከዛ ወጣ ብለው በቴክኖክራት አስተሳሰብ ዴሞክራሲያዊ መሪ በመነጋገር በመወያየት ችግሮችን የመፍታት የማዳመጥ፣ የመደመጥ ነገሩ ብዙም አለመሆኑን ነው የሚያሳዩ በዚህ ምክንያት እንግዲህ ሂደቶቹ አንዳንድ ጊዜ ሲቆሙ አንዳንድ ጊዜ ሄዱ ስንል ደግሞ ወደኋላ ሲመለሱ የሚታየውም ለዚህ ነው። ጠቅላላ አድርገን ስናየው ይሄ የስልጣን ፉክክሩ በወታደራዊ አስተሳሰብ የተቃኘ መሆኑ ነው፣ በዲንቃና በኑርጎሳ አባላት ወታደራዊ ጀኔራሎች መካከል ያለው ፉክክር ውጤት ነው ብሎ መውሰድ ሊያስ የሚቻል ይመስለኛል። ነፃ በወጣችበት ዓመት 745 የጦር ጄኔራሎች የነበሯት ደቡብ ሱዳን ከነዳጅ የምታገኘውን ገቢ የአገሪቱን የጦር ሰራዊት አባላትና ሌሎች ታጣቂ ቡድኖችን ታማኝነት ለመግዛት እንደምትጠቀምበት የፖለቲካ ሳይንቲስቱ አሌክስ ደ ዋል ጠቁመዋል። አሌክስ ደ ዋል አገሪቱ በደቡብ ሱዳን ነፃ አውጪ ጦርና ሌሎች ታጣቂዎች ስር ለሚገኙ ወደ 350 ሺህ የሚጠጉ ነፍጠኞች በወር ከ75 እስከ 150 ዶላር እንደምትከፍል በአዲሱ መጽሐፋቸው አትተዋል። ከሬክ ማቻርጎን የተሰለፉት የጦር መኮንኖችና ወታደሮች በሰላም ስምምነቱ መሰረት ወደ ጁባ ሲያቀኑ የታጠቁትን ከባድ የጦር መሳሪያዎች ይዘው ለመጓዝ መወሰናቸው በሁለቱ ተቀናቃኞች መካከል ከቁልፍ ልዩነቶቻቸው መካከል የሚጠቀስ ነው። በደቡብ ሱዳን የጦር መኮንኖች የሚሆኑ የአገሪቱ የፖለቲካ ምህዳር በንዌር እና ድንቃ ጎሳዎች ብቻ የበላይነት መያዙን የሚተቹት አቶ አበበ አይነቴ፣ አሁን በስልጣን ላይ ያሉት ግለሰቦች ደቡብ ሱዳንን ከገባችበት ቀውስ የመታደግ ፍላጎታቸው አጠራጣሪ እንደሆነ ይናገራሉ። በወታደራዊ አመለካከትና አስተሳሰብ ውስጥ ስለሆኑ ከዛ አመለካከትና አስተሳሰብ እስኪወጡ ድረስ ይሄ መንገራገጭ አንዳንድ ጊዜ መቆም፣ አንዳንድ ጊዜ ወደፊት መስፈንጠሩ ሊከተል የሚችልበት አዝማሚያ ነው የሚያሳይ። ምክንያቱም አልቋል፣ ሁሉ ነገር ተጠናቋል፣ የጋራ ሽግግር መንግስት ማቋቋም ላይ ተደርሷል ተብሎ ወደ ተግባር ሊገባ ሲል ከቆመ ሰባት ወር ገደማ ደርሷል እና ይሄ እንግዲህ መቆም እንደ ጊዜ መቀዛቀዝ፣ ሌላ ጊዜ ደግሞ ወደፊት መስፈንጠሩ ሂደት አጠቃላይ ደቡብ ሱዳንን እንደ ሀገር ለማስቀጠል ካለው ራዕይና ምኞት የሚመነጭ ነገር ይመስለኛል እና የራስን ጥቅም ወደ ጎን ብሎ የሀገርንና የህዝብን ጥቅም በማስቀደም እና ያንን ተግባራዊ ለማድረግ ያ ያለው ቁርጠኝነትና ፍላጎት ደረጃውን ነው የሚያሳየው። የምስራቅ አፍሪካን ለሚከታተሉ በርካታ የጸጥታና ደህንነት ተንታኞች በአንድ ወቅት በአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ምዕራባውያን ከፍተኛ ትኩረት ተሰጥቶት የነበረው የደቡብ ሱዳን የሰላም ስምምነት በተጠበቀው ፍጥነት መተግበር አቅቶት ተገትሯል።